ክስ የቀረበባቸው ዐሥራ ሰባት ግለሰቦች የስሪላንካ፣ የህንድ፣ የኒውዚላንድ እና በነጻ ከተለቀቀችው የጅቡቲ ተወላጇ በስተቀረ የቀሩት ክስ በተመሠረተባቸው ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ ወንጀል ችሎት ጥፋተኛ ተባሉ። ከነዚህ ውስጥ ስምንቱ ተከሳሾች የንግድ ፈቃዳቸውን ህጋዊ አስመስሎ በሐሰተኛ ሰነድ ተንቀሳቅሰዋል በሚል በሌሉበት በጠበቃቸው አማካኝነት የተከራከሩ ናቸው። የቀሩት በማረሚያ ቤት ሆነው የተከራከሩ ናቸው። የተሰማሩበት የንግድ ዋነኛው ዘርፍ ባጃጅ በሚል የሚጠሩት ተሽከርካሪዎችን በተወሳሰበ የባንክ ዝውውር ከ872 ሚሊዮን ብር በላይ ቀረጥ ሳይከፍሉ በማሸሻቸው ነው የሚል ነው። በጉዳዩ ዙሪያ በጠቅላይ አቃቤ ሕግ የኢንፎርሜሽንና ሕዝብ ግንኙነት ዳይሬክተር አቶ ፈንታው አምባው መግለጫ ሰጥተዋል። በዋናነት ባህሪውን ስናይ ወንጀሉ ድንበር ተሻጋሪ ወንጀል ነው። በአንድ ሀገር የሚፈጸም ብቻ ሳይሆን በተለያዩ አጎራባች እንዲሁም በተለያዩ ዓለም አቀፍ ሀገራት በመንቀሳቀስ የሚፈጸም የወንጀል አይነት ነው። ለከፍተኛ ጉዳት የሚዳርግ ሀገራትን፣ መንግስታትን፣ የንግዱን ማህበረሰብ ብቻ ሳይሆን አጠቃላይ ዜጎችን ኢኮኖሚያዊ፣ ማህበራዊ ጉዳትና ሌሎች ጉዳቶችን የሚያስከትል ከፍተኛ ወንጀል መሆኑን ነው። የምስሉ ተከሳሾች አንደኛው ኢትዮጵያዊ ሲሆን በሌሉበት ብይን መሰጠቱን ያስረዱት ረዳት ጠቅላይ አቃቤ ሕጉ አቶ አለም አንተ አግደው፣ በሌሉበት ጥፋተኛ ተብሎ ብይን የተሰጠባቸው ተከሳሾች በተለያየ መንገድ ፍርድ ቤቱ ጥሪ አድርጎላቸዋል። መከሰሳቸውን ያውቃሉ። ለማወቃቸውም ትልቁ ማስረጃ ለድርጅቶቻቸው ጠበቃ ወክለው ልከዋል። እነሱ ለመቅረብ ፈቃደኛ አይደሉም። የስነ ስርዓት ህጋችን ደግሞ ከ12 ዓመትና በላይ በጽኑ እስራት የሚያስቀጡ ከዛም በታች የሚያስቀጡ ሆነው ደግሞ የኢኮኖሚ ወንጀሎች ከሆኑ ተከሳሾች በሌሉበት ጉዳያቸው ሊታይ እንደሚችል ይደነግጋል። በዛ መሰረት ፍርድ ቤቱ የቀረቡ ማስረጃዎችን፣ የሰው ምስክሮችንም አጣርቶ መርምሮ ጥፋተኛ ናቸው ሲል ብይን ሰቷል። የወንጀሎቹ አይነቶች እና የገንዘብ ዝውውሩም በተወሳሰቡ መንገዶች ይፈጸማል ይላሉ ጅቡቲ ላይም ወደ ኢትዮጵያ ባጃጅ ላኪ ተብሎ የተገለጸው ኤስዲሲ በርበራ የሚባለው ድርጅት ትክክለኛ ላኪ ሳይሆን ለዱባይ ኦቶ ጋላሪ ለሚባለው ድርጅት የንግድ ፈቃዱን በመስጠት ኮሚሽን እየተቀበለ ኤስዲሲ ላኪ ተብሎ ይገለጻል እንጂ በተግባር ይልክ የነበረው ዱባይ ኦቶ ጋላሪ የሚባለው ድርጅት ነው። ከኢትዮጵያም ወደ ኤስዲሲ ተላኪ የተባለው ገንዘብ ለኤስዲሲ ሳይሆን ይገባ የነበረው ከኤስዲሲ ወጡ በዳምኮ አካውንት ከገባ በኋላ ዳምኮ ነው ወደ ዱባይ ኦቶ ጋላሪ ወደ ዱባይ ይልክ የነበረው። ስለዚህ ከላይ ሲታይ ህጋዊ ስል ነገር ነበረው። ግን በምርመራ ስራ ማረጋገጥ የተቻለው የገንዘቡ ዝውውር ለተባለው የተከራከሩላቸው ጠበቃ አቶ ሞላልኝ መለስ ያስረዱት በሌሉበትም ጉዳያቸው እንዲታይ ተደርጎ ሰዎች ሁሉም የውጭ ሀገር ዜጎች ናቸው። ከኢትዮጵያ ውጭ የሚኖሩ ሰዎች ናቸው ተደርድሮ ሄድ በመታየት ላይ ያለ ጉዳይ ስለሆነ ዝርዝሩ ላይ ገብቶ ለማስረዳት ትንሽ አስቸጋሪ ነገ ነው ግን ዱባይ የሚገኙ ድርጅቶች ናቸው። በኢትዮጵያ ሕግ መሰረት ካፒታሉን አስመዝግቦ የሚሰራ ባለሀብቶችም ደግሞ በሙሉ ኢትዮጵያውያን ናቸው። የእኛ አሁንም ከደንበኛ ችግር ያለው የምንከራከረው ክርክር ምንም የተፈጸመ ወንጀል የለም። ምንም ወንጀል አለመፈጸሙን የሀገር ስለዚህ ኦዲተሮች መርምረው አረጋግጠዋል። ስለዚህ ደንበኞቻችን ንጹሃን ናቸው፣ የምንፈጽመው ነገር የለም በቂ ማስረጃ አለን ብለን ስለምናምን ማለት ነው ወይ ክርክራችን። ግን አሁን የኢትዮጵያዊ ድርጅት ኢትዮጵያ ውስጥ ሆኖ በሰራው ስራ ምንም የተጣሰ ሕግ የለም። ጌታቸው ተድላ ይለ ጊዮርጊስ ለዶቸ ቬለ ራዲዮ ከአዲስ አበባ።